በተለይ በሁለት ቦታዎች በተከታታይ ቀናትና በድምቀት ለሚከበረው አመታዊው የእሬቻ በዓል ዛሬ ስራው የአዲስ አበባ ነበር። እናም በርካታ የበዓሉ ተሳታፊዎች ካለፉት ቀናት ጀምሮ ወደ ከተማዋ ገብተዋል። ዛሬ በዓሉ ሲከበር በስፍራው የነበረው ድምቀትም የተሳታፊዎቹ ብዛትና ለስነ ስርዓቱ የሚሰጡት ቦታ ውጤት ነው። የ2015 ዓ ም የሆረ ፍንፍኔ በዓል በድምቀት የተጀመረው አባ ገዳዎችና ሀደ ሲቄዎች ባሰሙት መሪው መሪው መሪው ዜማ ነው። ከስነ ስርዓቱ ላይ ያነጋገርናቸው ተሳታፊዎች እሬቻን የገለጹት የሰላም የአብሮነትና የወንድማማችነት በማለት ነው። ሀጂ ገዳ ሞርከቶ ከምስራቅ ሸዋ ባቱ ከተማ ነው የመጡት። አሚና በጣም በሰላም በፍቅርም በአንድነትም ይለያል የባሴ ኦሮሞ ከቲም ከሁሉም አቅጣጫ መጥቶ ከብሔር ብሔረሰቦች ሰቦች ጋራ አንድነት ሁሉም መጥቶ በአንድነት ላይ በፍቅር ሬቻን በዓል ያከበሩ ስለሆነ በጣም ከአምና የበለጠ ፍቅርና አንድነት ያለው ነው። አቶ ሴፍ ሁለታ ደግሞ በዓሉን ለማድመቅ የበዓል ቡድን ይዘው ከወላይታ ዞን ሆረፍንፍኔ የተገኙ ናቸው። ሬቻ የሰላም ምልክት ስለሆነ የኦሮሚያ ሕዝብ ለዘመናት የራሱን ባህል ለማሳደግ በሚያደርገው ጥረት ረቻ በዓል የኦሮሚያ የዘመን መለወጫ በዓል ሆኖ ስለሚቆጠር የሰላም የፍቅርና የሕዝቦች የመተሳሰር የአንድነት በዓል ስለሆነ በዓሉን በጋራ ለማክበር ነው የመጣ ነው። ሁሌም እንመጣለን። የዘንድሮ ለየት ያለው ያው እንግዲህ የሕዝቡ ብዛት እየጨመረ መምጣቱና የሰላሙ ጉዳይ በሰሜኑ ሀገራችን አካባቢ ያለው ችግር ካልሆነ በስተቀር ሕዝቡ በፍቅር በመተሳሰብ እና በመተሳሰር የክረምቱ ጊዜ አልፎ የመኸሩ ጊዜ እየተሰበሰበ ያለበት ወቅት ላይ ስለሆነ በጣም የተሻለና እጅግ ሕዝቡ የበዛበት ሆኖ ነው ያገኘሁት። በቡድን ነው ከባህል ኪነታችን ከወላይታ ዞን የባህል ኪነት ጋር የሀገር ሽማግሌዎች፣ የባህልና የቱሪዝም ቢሮ አብረን ተያይዘን ነው የመጣነው። ዓመታዊው የሆረ ፍንፍኔ እሬቻ በዓል የተለያዩ አለባበሶች ጎልተው የሚታዩበት ባህላዊ እሴቶች የሚንጸባረቁበት ጭምር ነው። እናም በአለባበሳቸው ለየት ብለው ራሳቸውን የሚገልጹ የሀገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የዛሬው በዓል ድምቀቶች ነበሩ። ከምዕራብ ሸዋ ግንጭ ከተማ የመጡ አቶ ባጫ መገርሳ ከነዚህ አንዱ ናቸው። ከጉማሬ ነው የሚሰራው ጋሻ ነው የሚባለው። አባቶች ድሮ ኢጣሊያ ለወረራ ሀገራችን ስትገባ ጦርና ጋሻ ይዞ ነው አገራችንን ነጻ አወጧት የሚል ታሪክ ያው ይሰማል። ይህ ጋሻ ቀላል አደራም ጦር ራሱ ቢወጋ እንዲህ ይከላከላል። ከዛ በኋላ በፈረስ ያገኘውን ልክ ልኩን እያሳየው በዛን ጊዜ ማለት ነው አገራችንን ነጻ አውጥቷል። በአሁን ሰዓትም ደግሞ በኦሮሞ ባህል ፈረስ ግልቢያ አለ። በየ አመት አንዳንድ ፕሮግራም ሲደረግ፣ የታወቁ አንዳንድ ሰዎች ሲሞቱ፣ በሰርግ ጊዜ በቃ ፈረስ ላይ ተቀምጦ በዚህ ነው የምንከላከለው። ልብስም ደግሞ የአባታችን ባህል ስለሆነ ባህል ነውና ወደቱ ለመጣል አይቻልም። ያው ሙሉ በሙሉ

እኛ ሆረ ፍንፍኔ የመጣ ነው። ከቦረና ዞን ነው። ሁሉም ከየአቅጣጫ ወጥቶ በአንድ ላይ ተሰብስቦ ባህሉን ሲያከብር ደግሞ ደስ ይላል። እኛም ደስ ብሎን ነው ፕሮግራሙ ላይ እየተሳተፍን ያለ ነው። ከቦረና አዲስ አበባ ለመድረስ ከ600 ኪሎ ሜትር በላይ አቋርጠን ነው የመጣ ነው። የሁለት ቀን ጉዞ ነበር። በቡድን ነው የመጣ ነው። የቦረና ባህል አልባሳትና የባህላዊ ጨዋታዎችን እያሳየን እንገኛለን። በጣም ደስ ብሎናል እሬቻው ላይ በመሳተፋችን። Hajar dan kamu akan minta dia ya. ወጣት ናኦል በየኔ ደግሞ እሬቻን ለማክበር ከመተከል ከመጡ ወጣቶች አንዱ ነው። ባለፉት ዓመታት አምስት መቶ ሆኖ መምጣታቸውን በመግለጽ ዘንድሮ ግን ቁጥራችን ቀንሷል ስል ያብራራል። ያው መንገዱ አስቸጋሪ ነበር። እኛ ቀድመን ስለገባን እንጂ ከኛ በኋላ የነበሩት አብዛኛዎቹ ማለት በሚቻል ሁኔታ አልመጡም። እኛ የተወሰን ቀድመን በመነሳታችን ወደ አስር ሰው የምንሆን እዚህ መገኘት ችለናል። እኛ በጎጃም አድርገን ነው የመጣነው። በቀደሙት ዓመታት በነበሩት የኢሬቻ በዓላት ላይ መሳተፋቸውን የገለጹት የሲዳማ አባት ደግሞ የዘንድሮ ለየት ያለ ነው ይላሉ። የአገር ሽማግሌ ነው። ስመን እርገተርቀ ይባላል። ከሀዋሳ ነው የመጣሁት። ከኢሬቻ በፊትም ጥሩ ነው። ዘንድሮ ግን የተበለጠ ነው። አቀባበሉም ጥሩ ነው። ሰላም አለ ውበት ያለ አንድነታችን ኦሮሞ የተቀባበሉትን ሰላምና ፍቅር ያለ ሰላም ስለሆነ እኛም የሲዳማ ሽማግሌዎች በወጣቶች ጋር ከሴቶች ጋር መተን ቀባበሉ ጥሩ ቦታ ጥሩ ግብዣ ላይ ስለምቆየ በጣም ደስታ ነው። በፊት የተበለጠ ነው። ያነጋገር ናቸው። አንዳንድ ተሳታፊዎች ባቀረቡት ቅሬታ ወደ አዲስ አበባ የሚያስገቡ አንዳንድ መንገዶች በመዘጋታቸው ከመንገድ ለመመለስ የተገደዱ ሰዎች አሉ ብለዋል። ይህንን ቅሬታ አስመልክቶ ከተለያዩ የኦሮሚያ ክልል የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ የጸጥታና የደህንነት የጋራ ግብረ ኃይል ሰሞኑን በሰጠው መግለጫ በዓሉ በሰላም እንዲጠናቀቅ መላው የጸጥታ አካል ዝግጅታቸውን አጠናቀው ወደ ስራ ገብተዋል ሲል ማስታወቁ ይታወሳል። በዓሉ ወደሚከበርበት ስፍራ የሚመጡ ታዳሚዎች ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉም ጠይቋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሱ የባህል ቅርጾች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረ ፍንፍኔ እሬቻ በዓል በተከታታይ በከፍተኛ ድምቀት ከሚከበሩት የእሬቻ በዓላት አንዱ ነው። በነገ ዕለት ደግሞ በብሾፍቱ ሆረ አርሰዲ እሬቻ በዓሉ በድምቀት ይከበራል ተብሎ ይጠበቃል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ Yeah. <laughs>